ባለፉት ሁለት ዓመታት በምዕራብ አፍሪካ 29 ሺህ ሰዎችን የያዘውና ከ11 ሺህ የሚበልጡ ሰዎችንም ሕይወት ያጠፋው የኤቦላ አስተላላፊ ተህዋሲ ስርጭት በዓለም ጤና ጥበቃ ድርጅት ዘገባ መሰረት በወቅቱ በጣም ዝቅተኛ ደረጃ ላይ ነው የሚገኘው። ይህም ቢባል ግን የተህዋሲው ስርጭትም ሆነ ሰው በበሽታው እንዳያዝ ያደረበት ስጋት አሁንም አልተወገደም። በዚህም የተነሳ ከትናንት በስቲያ በመቶዎች የሚቆጠሩ ስጋት ያደረባቸው የሴራሊዮን ዜጎች ራሳቸውንና ልጆቻቸውን ከኤቦላ ተሐዋሲ ስርጭት ለመከላከል ይችሉ ዘንድ ተጨማሪ ድጋፍ፣ የህክምና እርዳታና ለትምህርት ቤት መክፈያ ገንዘብ እንዲሰጣቸው በመጠየቅ በመዲናዊቱ ፍሪታውን አደባባይ ይህ አይነቱ የአምቡላንስ ድምፅ ላይቤሪያ ውስጥ ባለፉት ጊዜያት ብዙም አልተሰማም ነበር። አምቡላንሱ አንድ ሕይወቷ ያለፈች ሴት ነበር ወደ ክሊኒኩ ያደረሰው። ሴትየዋ መሞቷ እየታወቀ ታዳ ይህ ሁሉ ጥድፊያ ለምን? በሚል አንዳንዶች በወቅቱ ላነሱት ጥያቄ የላይቤሪያ ምክትል ጤና ጥበቃ ሚኒስትር ቶልበርት ኒየን ሱሆዋ ሲመልሱ የ30 ዓመቷ ሴት ክሊኒኩ ስትደርስ መሞቷ ተረጋግጧል። ኤቦላ እንደነበረባትም በምርመራ ታውቋል። ከመዲናይቱ ሞንሮቪያ ወጣ ብሎ በሚገኝ አካባቢ ነበር የምትኖረው። እንደምታውቁት የዓለም ጤና ድ ድርጅት ላይቤሪያን ባለፈው እንደ ጎርጎሪዮሳውያኑ ዘመን ቀመር ጥር 14 2016 ዓ ም ከኤቦላ ነጻ ብሏታል። ይህን ካለ ከሶስት ወራት በኋላ አሁን እንደገና አንድ ሰው በኤቦላ ተሐዋሲ ተይዟል። አንዷ የመዋች ሴት ልጅም በኤቦላ ተሐዋሲ ተይዛለች። እናትና ልጅ ምንም እንኳን ድንበሩ ቢዘጋም ከጎረቤት ጊኒ ነበር ወደ ላይቤሪያ የሄዱት። እርግጥ እንደ አዲስ መሰራጨት የጀመረው የኤቦላ ተሐዋሲ እስካሁን ጥቂት ሰዎች ላይ ብቻ ነው የታየው። እንደሚታወሰው የዓለም ጤና ድርጅት በምዕራብ አፍሪቃ በኤቦላ ሰበብ አውጆት የነበረውን አስቸኳይ ሁኔታ እያነሳው ከአንድ ሳምንት በፊት ነበር። ምንም እንኳን አሁን አንዳንድ ጥቂት ሰዎች በኤቦላ ተሐዋሲ መያዛቸው ቢሰማም በኤቦላ የተጎዱት ሀገራት አዲሱን ስርጭት ለመከላከል የሚያስችል አቅም እንዳላቸው በማስታወቅ በጉዞ ላይ አርፎ የነበረው ገደብ ሊነሳ እንደሚችልም ነው። የሰራሊዮን ምክትል ጤና ጥበቃ ሚኒስትር ያስታወቁት ሰው የሚረበሽበት አንድም ምክንያት የለም። አዲሱን ስርጭት ለመቆጣጠር ያለም አቀፉ ድጋፍ አለ። የላይቤሪያ የጤና ባለስልጣናት በሽታውን ያስተላለፈውን ሰውና ከሟች ጋር ግንኙነት የነበራቸውን ወደ መቶ ሊጠጉ ይችላሉ የተባሉትን ሰዎች በመፈለግ ላይ እንደሚገኙ ምክትል ጤና ጥበቃ ሚኒስትሩ አክለው አስረድተዋል። ምንም እንኳን ቶልበርት ኒየንስ ህዋ ስርጭቱን መቆጣጠር እንደሚቻል ቃል ቢገቡም የላይቤሪያ ሕዝብ መስጋቱ አልቀረም። ሰው እጁን የሚታጠብበት ክሎሪን የያዘ ውሃ አሁንም በየቦታው በባልዲ ተቀምጦለታል። ህዝቡ መጨባበጥንም ሆነ ተቃቅፎ ሰላምታ መሰጣጠቱን አቁሟል። በመንግስቱ የጤና ጥበቃ አውታርም ላይ ቢሆን እንደ በፊቱ እምነቱ በጣም ዝቅተኛ ነው። ድንበር የማይገድበው የሐኪሞች ድርጅት ባካሄደው አንድ ቃለ መጠይቅ መሰረት በሴራሊዮን ቢታመምም ወደ ሐኪም ቤት ለመሄድ የሚፈልግ አንድም ሰው የለም። በትኩሳት ወይም በተቅማጥ የሚሰቃይ ሰው በተላላፊው የኤቦላ ተሐዋሲ መያዙን ስለሚፈራ ከሐኪም ቤት ይልቅ ወደ ፋርማሲ መሄዱን ነው የሚመርጠው። ይህ ግን ግለሰቡ በእርግጥ በኤቦላ ተሐዋሲ መያዝ አለመያዙን ለይቶ የማወቁን ስራ ይበልጡን ተጓታች የሚያደርግበትን ስጋት ደቅኗል። እንደሚታወሰው ጊኒ በ2015 ዓ ም መጨረሻ ከኤቦላ ነጻ የተባለችበትን ዕለት በትልቅ ፈንጠዝያ ነበር ያከበረችው። አሁን በመሃሉ ግን ሰባት ሰዎች በኤቦላ ተሐዋሲ ተይዘው ባለፈው ወር ሕይወታቸው አልፋለች። ወደ አንድ ሺህ የሚጠጉ ደግሞ በተሃዋሲው ሳይያዙ አልቀረም በሚል ጥርጣሬ ክትትል እየተደረገላቸው ነው ከእነዚህም ስምንት መቶዎቹ በዓለም ጤና ድርጅት መሰረት ፍቱን ሊሆን ይችላል የሚባል በሙከራ ላይ የሚገኝ ክትባት ሊሰጣቸው እንደሚችል ተመልክቷል። ይህ አዲስ ክስተት የጤና አውታራቸው አሁንም ደካማ ለሆኑት በኤቦላ ለተጎዱት ሀገራት በገንዘብ ምክንያት ብቻ ሳይሆን በአጠቃላይ ትልቅ ምት ሆኖባቸዋል። የሰራ ሊዮን ጤና ጥበቃ ሚኒስቴር ቃል አቀባይ ሲዲያያ ቱኒስ ሀገራቸው ባለፈው ጥር ወር ከኤቦላ ነጻ ከተባለች ከአንድ ሳምንት በኋላ አንድ ሰው እንደገና በኤቦላ ተህዋሲ መያዙን ይፋ ባደረጉበት ጊዜ ይህ በሀገሪቱ ኢኮኖሚ ልማት ላይ ዘላቂ መዘዝ እንዳያስከትል አስጠንቅቀው ነበር። በጣም በጣም ቅር የሚያሰኝ ጉዳይ ነው። ኤቦላ በሶስቱ ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ አሳርፏል። ማህበራዊ ትብብራችንንም አዳክሟል። ሰራሊዮን እንደ ጎረቤቶቿ ላይቤሪያና ጊኒ የጤና መቆጣጠሪያ ኬላዎችን እንደገና ተክላለች። ይህም የዓለም ጤና ድርጅት ባልደረባ ስዊድናዊው ሃንስ ሮዝሊንግ ከአንድ ዓመት በፊት ኤቦላ ተመልሶ ሊመጣ ይችላል ጨርሶ እስኪጠፋ ድረስም ብዙ ዓመታት ሊወስድ ይችላል ያሉበትን አነጋገር የሚያስታውስ ሆኗል።